የቀድሞ ቀድሞ የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ የመጨረሻ ሁለት ምስክሮቹን ዛሬ አሰምቷል። ምስክሮች ተከሳሽ የፈጸማቸው ድርጊቶች ሰላማዊ የፖለቲካ ትግል መርሆችን ያልጣሱ መሆናቸውን ለፍርድ ቤቱ ማስረዳታቸው ነው የተገለጠው። ቀሪ የተከሳሽ የድምፅ ከምስል ማስረጃዎች ከሚመለከታቸው የመንግስት አካላት ተሟልተው እንዲቀርቡ አዞ ተለዋጭ ቀጠሮ ሰጥቷል ፍርድ ቤቱ። መለስካቸው አምሃ ዝርዝሩን ይዘዋል። ሁለቱ የአቶ ዮናታን ተስፋዬ የመጨረሻ ምስክሮች ዶክተር መረራ ጉዲናና አቶ እስክንድር ነጋ በተለያዩ ምክንያቶች የፍርድ ቤት ትዕዛዝ ሳይከበር ቀርቶ ብዙ ተደጋጋሚ ቀጠሮዎች እየተሰጡ ተሟልተው ሳይቀርቡ ቆይተዋል። ዛሬ ለመጀመሪያ ጊዜ ሁለቱም ምስክሮች ተሟልተው ቀርበዋል። የተከሳሽ ጠበቃ አቶ ሽብሩ በለጠ ለፍርድ ቤቱ ሁለቱ ምስክሮች የሚመሰክሩበት ጭብጥ ምን እንደሆነ ባጭሩ አስረድተዋል። የተከላካይ ጠበቃ ባስረዱት መሠረት ሁለቱም ምስክሮች የሰላማዊ ትግል አማራጮችና ዘዴዎች ምን እንደሆኑ እንደሚተነትኑ፣ ደንበኛቸው በፌስቡክ ገጻቸው ላይ ያሰፈሯቸው ሐሳቦች ሐሳብን የመግለጽ ነፃነት ገደቦችን ያላለፉ መሆኑን የሚያረጋግጥ ምስክርነት ይሰጣሉ ብለዋል። አቃቢ ሕግ ጭብጡን ተቃውሟል። እንደ አቃቤ ሕግ ክርክር ከሆነ አቶ ዮናታን ተከላከል የተባለበት ፍሬ ነገር እና የተከሳሽ ጠበቃ በጭብጥነት ያስያዙት ጉዳይ ጨርሶ ተያያዥነት የሌለው ስለሆነ ምስክሮቹ መመስከር ያለባቸው በፍሬ ነገር ጉዳይ ብቻ መሆን አለበት ብለዋል። የተከሳሽ ጠበቃ በበኩላቸው የአስያዙት ጭብጥ ተከሳሽ እንዲከላከል ከተወሰነበት ጉዳይ ጋር ያለውን ተያያዥነት አስረድተው ይህ የአቃቤ ሕግ ተቃውሞ ከዚህ በፊትም ተነስቶ ውድቅ እንደተደረገ አስታውሰዋል። ፍርድ ቤቱ የሁለቱን ወገን ክርክር አዳምጦ የአቃቤ ሕግን ተቃውሞ ውድቅ አድርጓል። ሁለቱም ምስክሮች የተከላካይ ጠበቃ ለፍርድ ቤቱ በአስያዙት ጭብጥ መሠረት ከ2008 ዓ ም ዳሮር በፊትም ሆነ ከዚያ በቀድሞ ወራት በኦሮሚያ ክልል የተቀሰቀሰው ተቃውሞ በህዝባዊ እምቢተኝነት የሚፈረጅ እንጂ ከሽብር ጋር እንደማይያያዝ የዚህ መነሻ ደግሞ የመልካም አስተዳደር እጦት እና ተያያዥ ጉዳዮች የሚፈጥሩት ናቸው ሲሉ በሰፊው ተንትነዋል። በአሸባሪነትና በህዝባዊ አመፅ፣ በትጥቅ ትግልና በአሸባሪነት መካከል አሉ ያሏቸውን ልዩነቶችም አስረድተዋል። ተከሳሹ ፈጽመዋቸዋል የተባሉትም ድርጊቶች ሀሳብን በነፃ የመግለጽ መብትን የተከተሉና ገደቦቹንም ያልጣሱ ናቸው ሲሉ አስረድተዋል። ፍርድ ቤቱ በመጨረሻም ቀሪ የተከሳሽ የድምፅ ከምስል ማስረጃዎች ከሚመለከታቸው የመንግሥት መሥሪያ ቤቶች እንዲመጡ ትእዛዝ ሰጥቶ ለመጋቢት 27 ቀን 2009 ዓ.ም ቀጠሮ ቆርጧል። አቃቢ ህግ ከአንድ ዓመት በፊት ዮናታን ተስፋዬን በፌስቡክ ገጹ ባሰፈራቸው ጽሑፎች ምክንያት የሽብር ድርጊት ፈጽመዋል ሲል ክስ እንደመሰረተበት አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ